ቀጣዩ ዝግጅት አሉላ ከበደ ያቀናበረው ነው። በነገው ዕለት ለሚከፈተው የኒውዮርኩ የአፍሪካውያን ዓለም አቀፍ የፊልም ፌስቲቫል የተመረጠ ኢትዮጵያዊ ፊልም ላይ ያተኩራል። ወቨን የተሰኘው ኢትዮጵያውያንና አሜሪካውያን የተሳተፉበት ፊልም ነው። አሉላ ከፊልሙ ዲሬክተሮች አንዷ የሆነችውን ሰሎሜ ሙሉጌታን ከኒውዮርክ በስልክ አነጋግሮ ተከታዩን አቀናብሯል። ዩ መስት ቢ አት ፒስ ፋይንድ ፒስ ቹዝ ፒስ I have not been listening to that voice for many years. Nice to meet you. Logan Thompson. What's wrong with my baby? He has post traumatic stress disorder. Kobe, is, is it a good feel to be talking to a counselor, huh? You know, someone close to me passed away as well. Would you like to see a picture? Please say something, on know It's not true. ሰሎሚ ሙልጌታ እንኳን ደህና መጣሽ። እንኳንም ፊልምሽ ለትዕይንት በቃ። አመሰግናለሁ። አሉላ ውብን በአማርኛ በግርድፍ ትርጉሙ የተገመደው የሚል ስያሜ ልንሰጠው እንችላለን። በሁለት ቋንቋዎች፣ ሁለት ባህሎች መካከል የሚመላለስ ሀዘን፣ ደስታን፣ ተስፋን የሚያንጸባርቅ በነገ እለት በኒውዮርክ የአፍሪካን ዳያስፖራ ፊልም ፌስቲቫል ከተመረጡት ፊልሞች አንዱ ሆኗል። እስኪ መጀመሪያ ለፊልም ፌስቲቫሉ የበቃበትን ሁኔታ ነገር ይንስማ። ፊልሙ የተሰራው ኒውዮርክ ነውና እኔ መጀመሪያ እንኳን ፊልሙ እንዲታይ የፈለኩት ኒውዮርክ ነበረ፣ ግን የኤሌ ፌስቲቫል ቀደመውና መጀመሪያ ኤሌ መጣ። ከዛ ክሊቭላንድ ሄደ፣ ዲሲ ሄደ አትላንታ ሄደ። ዞሮ ዞሮ ዞሮ አሁን መጨረሻ ላይ ኒውዮርክ መጣ እና ለእኔ ደግሞ ኒውዮርክ በጣም በጣም በጣም ስፔሻል ነው ምክንያቱም ፊልሙ ኒውዮርክ ነው የተሰራው እና በጣም ብዙ ሰዎች ኒውዮርክ ያሉ ሰዎች ፊልሙን በጉጉት ይጠብቁት ነበር። አዎ እና ይሄ ይሄ ፌስቲቫል ደግሞ ጥሩነቱ እንዳልከው ቀደም ብለህ ዳያስፖራን ፊልም ፌስቲቫል ነው እና ብዙ ፊልሞች የታሪክ ያላቸው የውጭ አፍሪካን ታሪኮች እና የአሜሪካን ካልቸር ታሪኮች ያመጣሉ እና ሌላም ፌስቲቫል ኒውዮርክ ውስጥ መርጠውን ነበር። እኔ ግን ይሄኛው ፐርቲኩላር ለወቨን በጣም ጥሩ ነው ምክንያቱም ዳያስፖራን ፌስቲቫል ስለሆነ በፊልሙ የተንጸባረቀውን ታሪክ የበለጠ የሚያጎላ መድረክ ነው እና ይህን ከሌሎቹ አስበልጠዋለሁ እያልሽን ነው? አዎ ልክ ነው። የሚያመጡት ፊልሞች ብዙዎቹ የሌላን ሀገር ታሪክ የተመለከተና የአሜሪካንን ሀገር ካልቸር የተመለከተ ታሪኮች ነው የሚያመጡት። እና ለውብን ይሄ ጥሩ ነው ምክንያቱም የውብን ታሪክ እንደምታውቀው የኢትዮጵያንኛን ታሪክና ታሪክና የአሜሪካን ሀገርን ካልቸር ታሪክ ነው ያያያዘው ፊልሙ እና በዚህ አይነት ለዚህ ፌስቲቫል አይ ቲንክ ጥሩ ይመስለኛል ፌስቲቫሉ። ልክ ነው። ተስማሚ ይመስላል። ሰሎሜ፣ የፊልሙ ዲሬክተር ብቻ ሳቶኝ ዋና ዋን ገጸ ባህሪ ሆነሽም ትጫወቻለሽ። ስለ ፊልማችሁ በምትናገሩበት ኢትዮጵያውያንና አሜሪካውያን ተዋናዮች የተሳተፉበት አይነተኛ ፊልም ነው። በፊልም ስራ ውስጥም ከተዋናዮች ውጭ ግብፃዊቷን ተባባሪ ዲሬክተር ከአንቺ ጋር አብራ ዲሬክት ያደረገችውን ናግዋ ኢብራሂምን ጨምሮ ራያን ታዋቂ የፊልም ተዋናይ በርካቶች ተሳትፎበታል። ስለ ፊልማችሁ በምትናገሩበት የመጤ ጥላቻ እየገነነ በመጣበት ዓመት በአሁኑ ወቅት በአሜሪካ የሲኒማ ስክሪን ላይ እምብዛም የማይታየውን የስደተኛ ታሪክ በአሜሪካ ባህል ውስጥ የተዋህደበትን የሚታይበትን ቀለም የኢትዮጵያን ባህል ውበትና ወግ ለማጉላትና ለማውጣት እንደፈለጋችሁ ትናገራላችሁ። ፊልሙን በመድረስም ዲሬክት በማድረግም ተሳትፈሻል። ከተዋናይነት ሺ በተጨማሪ ራያን ስፋን የአሜሪካውን ባህል ጽፏል። ግብፃዊቷን ናጓ ኢብራሂም ተባባሪ ዲሬክተር በመሆን ፊልሙን ከአንቺ ጋር ዲሬክት አድርጋለች። ሌሎችም አሜሪካውያን ታዋቂ የፊልም ሰዎች እንዴት ሲሳተፉ እንዴት በዚህ ሊማረኩ ቻሉ? ሚገሪንስኪ መጀመሪያ እንዳልከው ራይን ስፓንን ነው የተዋወቅኩት። እሱ ደራሲው ነው ከኔ ጋር አብሮ የደረስነው ነው ይንን ፊልም እና እኔ ይህን ሀሳብ ሲመጣልኝ የአሜሪካን ካልቸር ደራሲ ይፈልግ ነበረ። እና ራየንን ብዙ ፕሌይ ይጽፋል ድራማዎች ይጽፋሉ። እና ጓደኛ ነበረችን፣ አስተዋወቀችን። አያቀኝም አላቀውም። ግን ነገርኩት እኔ እንዲህ አይነት ታሪክ አለኝ፣ ራሴ የኢትዮጵያኑን ካልቸር እጽፈዋለሁ፣ አንተ ደግሞ ከመሰለ ይህን ነገር ካመንክበት፣ የአሜሪካን ካልቸሩ ደግሞ አብረን እንጻፍ፣ ግን አንተ በልዩ ቦታ የአሜሪካኑን ጻፍ አልኩት። እሺ አለ እና ግን መጀመሪያ ምን አለኝ እኔ ስለ ኢትዮጵያ ምንም የማውቀው ነገር የለኝም የማውቀው ነገር የለኝም ሲለኝ፣ ምን አልኩት ኦኬ ሄደ ለኢትዮጵያ ሪሰርች አርግ። እኔም እሺ አትበለኝ እምቢ አትበለኝ ሄደህ ሪሰርች አርግና ና ንገረኝ፣ ወደ ይሄን ማድረግ እንደምትፈልግ ያለበዛ ሌላ ሰው እሄዳለሁ አልኩት። ሪሰርች ካረገ በኋላ ወዲያው ደውሎልኝ የኢትዮጵያን ታሪክ እንዴት እስካሁን አላወኩም? እንዴት ትምህርት ቤት አልተማርኩትም? በጣም ገረመው እና በደስታ ይህንን አብረን እናርጋለኝ ከዛ በኋላ አብረን ጀምረን መጽሐፍ እና ስንጽፈው ታሪኩን መጀመሪያ ላይ ዩኒ ስክሪፕት አንድ አይ ቲንክ አንድ መቶ ክርት ቨርዥኖች ነበሩ። መቶ ጊዜ ተጽፏል በተለያየ መልክ። አዎ እናራይ ምን እናደርግ ነበር እንጽፍና አክተሮች ተዋናዮችን እንጋብዝና እንዲያነቡት በግሩፕ እና እኛ እንድንሰማውን ላደለም እንሰጡን ነበረ አስተያየት። አይ ይሄ ፓርት ጥሩ አይደለም ይሄ ጥሩ ነው። እንደገና ደግሞ ሄደን እነሱ ያሉትን ጨምረን እንቀይር ነበር። እና የመጨረሻው የወደድ ነው ስክሪፕት ስናቅ ሁለታችንም ልባችን አረፈም ና ሰዎችን ቢነግሩን መቀየር አልፈለግንም። በቃ በዛ ተማመንን። በኋላ ቦታ ደረሳችሁ? አዎ በቃ የሆነ ቦታ ስላይ ስንደርስ ገባን ማለት ነው። ይሄ ነው በቃ እኛ የምንፈልገው ካልም፣ በኋላ ገንዘብ መፈለግ ነበረብን። እሱን ደግሞ ፋንድሬዚንግ ከተደረገ በኋላ ነው ናጓ ይመጣችሁ። ናጓ ደግሞ የፈለግኩት ሴት ዲሬክተር ጋር ማድረግ ነው። ምክንያቱም ይህ ታሪክ ብዙ የሴት ታሪክ ነው። እናትዮዋም ሴት ናት፣ ያው እኔም የምጫዋተው ተዋንያን ሴት ናት፣ የፈረንጁም ሚስት ሴት ናት፣ ሁሉም ሴቶች ናቸው። እና የዲሬክተሩ አስተያየት ከሴት እንዲመጣ ነው የፈለኩት እኔ እና ሴት ሆኖም ካልቸራሊ የሚያውቅ በጣም ከባድ ነበረ፣ ያንን ሰው ለማግኘት ምክንያቱም ለእኔ የእኔን ትራስት እኔ ማብሬ ብኖር እኔም ተዋኒያን ስለነበርኩኝ ወደፊት ወደ ካሜራው ጋር ሂጄ ስመለስ ስገባ ልቤ እንዳይሰቀል የፈለግኩት ሰው በቃ እኔ የማምንበት መሆን ነበረበት። በጣም ብዙ የታወቁ ዲሬክተሮች ሴቶች ላኩልኝ፣ ተዋወቅኩኝ፣ ግን ምንም ልቤ አላረፈም ነበር። አጓን በሰው በጣም የሚገርም ታሪክ ነው። ተዋወቅን እና ሳናግራ ለፊልሙ እንኳን እንኳን አላናቀፍም ብዬ ስናወራ በቃ ልቤ አወቀ እሷ እንደሆነች ዲሬክተር እንደሆነች አቅ ነበር። ግን እሷም ገና የመጀመሪያዋ ነበር፣ ፊቸር ፊልም ገና አልሰራችም ነበር። ግን ዳድድ ማተር ለእኔ እሱ ምንም እንትን አላለኝም። በቃ ሳናገራት ልቤ እሷ እንደሆነች አወቀ። ከዛ ነገርኳት እና በቃ ላኩላት ክፍቱን፣ አመነችበት አብረን ጀኒውን ጀምረን ግርም ነው ብዙ መንገድ የሚወስድ ይመስለኛል። ለአሁኑ በምጥን ዝግጅታችን የነገውን የፊልም ፌስቲቫል ተንተርሶ በኒውዮርክ የሚታየውን ፊልምሽን እያወራን ነው። አብረዎች የሰሩትን ሰዎች ራያን ስፋንን፣ እና ናጓ ኢብራሂምን ጨምሮ ሰፋ ባለ ተከታይ ውይይት መልሰን እንደምናገኝሽ ተስፋ አድርጋለሁ። ለአሁኑ ግን ለጊዜሽ አመሰግናለሁ። ጊዜር ስጥልኝ፣ አመሰግናለሁ አሉላ i really don't know what i'm supposed to do with myself now if we don't say that was out loud it will harm us